አቃቢ ህግ ያቀረበው ክስ ግለሰቡ በተለይ በነሐሴ ወር 1970 ዓ.ም በ75 ወጣት እስረኞች ላይ የሞት ቅጣት እንዲፈጸም ያዘዙ መሆኑን ይዘረዝራል። ተከሳሹ ባለፈው ሰኞ ለፍርድ ቤቱ ባሰሙት የእምነት ክህደት ቃላቸው ግን በእርግጥ የኮሎኔል መንግስቱ ኃይለማርያም መንግስት ከፍተኛ አባል እንደነበሩ አምነው የፕሮፓጋንዳ ክፍል ኃላፊ እንደነበሩና ከተዘረዘሩት ወንጀሎች ግን አንዱንም እንዳልፈጸሙና እንዲህ አይነቱን ትዕዛዝ ለመስጠትም ስልጣን እንዳልነበራቸው አስረድተዋል። ፍርድ ቤቱ በ975 ዓም በ75 እስረኞች ላይ እርምጃ እንዲወሰድ በፊርማቸው ትዕዛዝ ያስተላለፉበትንና አቃቢ ህግ ያቀረበውን ሰነድ በመጥቀስ ይህ የሞት ቅጣት እንዲፈጸም ማዘዝ አይደለም ወይ በማለት ላቀረበላቸው ጥያቄም እንዲህ አይነት ትዕዛዝ እንዳላስተላለፉና ምናልባትም አቃቢ ህግ ተፈጽሟል ለሚለው ወንጀል ትክክለኛውን ሰው የያዘ አይመስለኝም በማለት እንደተከራከሩ ጋዜጦች ዘግበዋል። አሁን በሆላንድ እስር ቤት ሆነው ክሳቸውን እየተከታተሉ ያሉት አቶ ሸቱ እንደ ኤሮፓ አቆጣጠር በ99 ዓ.ም ወደ ሆላንድ እንደመጡና ከዚያም የስደተኝነት ጥያቄ እንዳቀረቡ ጥያቄያቸው ተቀባይነት ካገኘ በኋላም የዜግነት ጥያቄ አቅርበው የሆላንድ ዜጋ እንደሆኑ የግል ማኅደራቸው ያስረዳል። ክሱ የተመሰረተው በሆላንድ ፖሊስ የዓለም አቀፍ ወንጀሎች ክትትል መምሪያ ሲሆን የሚታየውም በሆላንድ ፍርድ ቤት እንጂ በዓለም አቀፉ የጦር ወንጀለኞች መዳኛ ፍርድ ቤት አይደለም። ግለሰቡ ቀደም ሲል በኢትዮጵያ በቀይ ሽብር ወንጀል በተመሰረተባቸው ክስ በሌሉበት የሞት ፍርድ የተፈረደባቸው መሆኑ ታውቋል። ቅጣቱ ግን በሆላንድ ሀገር ተፈጻሚ ሊሆን ስለማይችልና ግለሰቡ ግን ከተጠያቂነት ሊያመልጡ ስለማይገባ ይህ ክስ እንደተመሰረተ ነው በሆላንድ አቃቢ ሕግ በኩል የሚነገረው። በነገ ዕለት የአቃቢ ሕግ ምስክሮች መሰማት እንደሚጀምሩም ተገልጿል። በተሸቱ ትእዛዝ የቤተሰቦቻቸው አባላት የተገደሉባቸውና ራሳቸውም ታስረው ቁም ስቅል የደረሰባቸው ኢትዮጵያውያን ምስክርነታቸውን ይሰጣሉ ተብሎ ይጠበቃል። ይህ በሆላንድ ዘሄግ እየታየ ያለው የቀይ ሽብር ወንጀል ክስ የበርካታ የዜና አውታሮችን ትኩረት ስቧል። በሆላንድ የሚኖሩ ኢትዮጵያውያንስ ምን ያህል ጉዳዩን እየተከታተሉት ይሆን? በአምስተርዳም ነዋሪ የሆነውን ጋዜጠኛ ክብረት መኮንንን ጠይቄ ነበር። ይሄን ያህል እንዲህ ጎልቶ ደምቆ የሚነገር ርዕሰ ጉዳይ አይደለም፣ በኢትዮጵያ ማህበረሰብ መካከል ይሄ ሁኔታ እንደውም በተለይ በአሁኑ ጊዜ ምናልባትም የዛሬ አስራ አምስት ዓመት አካባቢ በእርግጥ በተወሰነ ደረጃ በተለይ ይሄ በኢትዮጵያ ጉዳይ በንቃት የሚሳተፉ ህብረተሰብ አካሎች መካከል እንደ ውይይት ርዕሰ ጉዳይ ሆኖ ነበረ። እንደ አቶ ክብረት መኮንን አስተያየት ክሱ ቀደም ሲል ይገፋ የነበረው አሁን በስልጣን ላይ ካለው መንግስት ጋር ቅርበት ባላቸው ግለሰቦች ጭምር ስለነበርና አሁንም ተመሳሳይ ወንጀል እየተፈጸመ በመሆኑ የክሱን አቅራቢዎች የሞራል ብቃት በመጠየቅ ነበር። ብዙ ሰው ለጉዳዩ ትኩረት ያልሰጠው ዛሬ 15 16 ዓመት አካባቢ እኚህ ሰው ጉዳያቸው ለክስ ዘጋጅ ህብረተሰቡ በእኔ ግንዛቤ በዛን ወቅት በሁለት የተከፈለ ነበረ። አንደኛው ከፊሉ ምንድን ነው የሚለው አዎ፣ ወንጀለኛ ናቸው፣ ጥፋት አጥፍተዋል፣ ሰው ገለዋል፣ ስለዚህ ለፍርድ መቅረብ አለባቸው የሚል ነበረ። ሌላው ወገን ደግሞ ይሄንን ሰው ወንጀለኛ ነው ብሎ ለፍርድ ማቅረብ የሚችል ማን ነው የሚል ነበር። አሁን ብትመለከተኝ ደግሞ ብዙ ሰዎች ትኩረት አድርጎ ያለው አሁን ዛሬ ኢትዮጵያ ውስጥ እየተከሰተ እየተፈጠረ ያለው ጉዳይ ላይ ነው። በሌላ በኩል ግን ማንም ቢሆን ማን መቼም ቢሆን በተለይ በስልጣኑ ተጠቅሞ ግድያ፣ እስራትና ማሰቃየት የሚፈጽም ፖለቲከኛ ምንጊዜም ከተጠያቂነት ማምለጥ እንደማይችል የሚያሳይ እርምጃ ነው በማለት የክሱን መመስረትም ሆነ የችሎቱን ሂደት በመደገፍ በቅርብ የሚከታተሉ በርካቶች ናቸው። ይህ በኢትዮጵያ የተፈጸመውን የቀይ ሽብር ወንጀል እያየ ያለው ዘሄግ ያስቻለው የሆላንድ ፍርድ ቤትም ክርክሩን ለሶስት ሳምንታት ያህል ሲሰማ ከቆየ በኋላ ብይኑን ያስተላልፋል ተብሎ ይጠበቃል። ገባኤው ንጉሴ ለዶቼቬሌ ራዲዮ ብራስልስ